ረዳት ፕሮፌሰር ደረጀ ወርቃየሁ በጎንደር ዩኒቨርሲቲ የታሪክ መምህር ናቸው። በቅርቡ በጆርናል ኦፍ አፍሮሲያቲክ ላንግጅ ሂስትሪ ንድ ካልቸር ላይ ዲ ፖሊሲ ንድ ፖለቲክስ ኢን ኢትዮጵያ አንደር ዲ ደርግ ሪጂም በሚል ርዕስ መጣጠፋቸውን ለህትመት አብቅተዋል። በተለይ በሂድሪ መንግስት ፖሊሲ እና ፖለቲካ ላይ ለምን አተኩሩ ስንል ጠይቀናል። መጀመሪያ የተነሳት የሁለተኛ ዲግሪን በአዲስ አበባ ዩኒቨርስቲ ሲሰራ መሰረት ያደረጉት ፖሊሲ ን ፖሊሲ ኢን አዲስ አበባ አንደር ዘ ደርግ ሪጅን ብሎ ከአስራ ዘጠኝ ሰባ አራት እስከ ዘጠና አንድ ሚሄድ ነበር። ግን አዲስ አበባ ላይ ባተኩርም በዛኛው ጥናት ግን ብዙ ጉዳዮች እናያየም። ከዛ እንደ መነሻ አደረግኩና ለምን የፖሊሲን ፖለቲክስ በኢትዮጵያ ደረጃ ስፔስፊክ አድርጌ በኢትዮጵያ ደረጃ ፖለቲክስን ለማየት ለምን አልሞክርም? በደርግ ጊዜ አለውን ለምን ለማየት አልሞክርም ነው በዚህ ሁለት አይነት ነገር ለማየት ነው የፈለኩት አንደኛ ፖሊስ ከሀይለ ስላሴ የመጣ የፖሊስ ሀይል ነው በተቋምም ደረጃ በሰው ሀይልም ደረጃ አስራ ዘጠኝ ሰባ አራት አብዮቱ ሲመጣ አብሮ የፖሊስ ስርአቱም ብዙም ሳይቀየር ነው የመጣው ስለዚህ ከሀይለ ስላሴ ከንጉሳዊ ስርዓት የወሰደው ነገር አለ ወይስ የለም የሚለውም በደንብ ማስረዳት ፈለኩ። ሁለተኛው ደግሞ ኢትዮጵያ ከአስራ ዘጠኝ ሰባ አራት ጀምራ አዲስ ርዕዮተ ዓለም ነው የተቀበለችው፣ ሶሻሊዝም ይባላል። ስለዚህ የሶሻሊስት ርዕዮተ ዓለም ደግሞ የራሱ ሶሻሊስት ፖሊሲ ሞዴል አለ። ፖሊስ ምን መሆን አለበት በሶሻሊስት ሀገር ነው። ስለዚህ የዚህም የሁለቱን ሲዝን ነው። የሀይለ ስላሴ ሌጋሲ ያለት ሀይለ ስላሴ ሰት የመጣው የፖሊስ ስርዓት አለ አዲሱ ደግሞ የተቀበልነው የሶሻሊስት ርዕዮተ ዓለም እና የፖሊስ አስተሳሰቧ ነው። እነዚህም ሁለቱን ለማየት ነው የሞከርኩት በጥናቴ ላይ። በዛ በጥናቱ ላይ እነኚህን ሁለቱን በሚመለከቱበት ወቅት በደርግ ጊዜ የነበረው የአብዮታዊ ፖሊስ ሰራዊት ከቀዳማዊ ኃይለሥላሴ የዘውዳዊ አገዛዙ የፖሊስ ሰራዊት ምን ውርስ አሻራዎች ነበሩት? ከዛ ጋር ተያይዞ ይሄኛውን የፖሊስ ሰራዊት አሳሰብና አተገባበር ላይ ተጽዕኖ ያሳደሩ። አብዮታዊ ፖሊስ ሰራዊት ከአብዮት በኋላ አዲስ የተሰጠ ስም ነው በሀይለት እንዳስብዛ ኢምፔሪየል ኢትዮጵያን ፖሊስ ነው የሚሉት። እኔ ደግሞ ከአብዮቱ ከአስራዘጠኝ ተማራት በኋላ አብዮታዊ ፖሊስ ተባለ። ግን አብዛኛው ሁሉም ነገር ከሀይለ ስላሴ ከንጉሳዊ የተወሰደ ነው። በሰው ሀይልም እንዳልኩ በተቋም ደረጃም ብዙ የተቀየረ የለም። ያው መጀመሪያ ላይ የስም ለውጥ ነው የመጣው። ግን ስም ፖሊስ በአብዮታዊ ዘመን ጊዜ የሚታይበት ብዙ አስቸጋሪ ነገሮች አሉ። አብዮቱ ማግስት የነበረው የፖሊስ ሰራዊት ኦልሞስት የሀይለ ስላሴን ስርዓት ያስከብር የነበረ እንዲቀጥል ይፈልግ የነበረ ፖሊስ ሰራዊት ተደርጎ ነበረ የሚታየው። በፖሊስ ሰራዊትማ ብዙ ችግር እንደነበረ መረጃዎችም ያሳያሉ። ሀይልም ደረጃ ፖሊስ በጣም እንዲዳስን የተደረገበት ጊዜ ነበረ። ኢሚዲየትሊ የአብዮቱ ማግስት ማለት ፖሊስ በተቋማዊ ብቻ ሳይሆን በሰው ኃይልም ደረጃ በጣም እንዲዳከም የተደረገበት ጊዜ ነው። ብዙ ሰዓቶች የተለያዩ አይነት አስተያየቶች ይሰጡታል። አንዳንዶቹ ደርግ የፖሊስ ሰራዊትን የመቀየር ፍላጎትም አይኖረው አይቀርም የሚላሉ። ምክንያቱም ይህን ተከትሎ በየቀበሌ የአብዮት ጥበቃ ጓዶች የሚባሉት አዲስ የህዝብ እንደ ፓርቲላር ፖሊስ ለሚባሉ አዲስ የፖሊሲ እንደ አይነት የተጀመረበት ጊዜ ነበር። እያንዳንዱ እነዚያ ብሔታዊ ጥበቃ ዘዋጆች ኦልሞስት ፖሊሲን በሚተካ በሚመስል መንገድ በስፋት መንቀሳቀስ የጀመርበት ጊዜ ነበር። እነዚህ ፖሊስ በጣም እየተዳሰነ የመጣበት ጊዜ ነበር። ሌላ ዋና ዋና ኤክስፔሪንስ ወደ ልምድ ያላቸው የፖሊስ አባላት ወደ ተለያየ የመንግስት ተቋማት ይሄዱበት ጊዜ ነበር። ወደ ደህንነት ይሄዷሉ ወደ አስተዳደር የገባሉ የመግብ ጀርባቸው እየታየም ከፖሊሱ እንዲገለሉ የሆኑበት ጊዜም ነበር። ስለዚህ በአጠቃላይ ፖሊሱ መጀመሪያዎቹ ላይ በጣም የተዳከመበት ጊዜ ነበር። በኃይለ ሥላሴ ዘመን የነበረው አንጻራዊ ጠንከር ያለ የፖሊስ ስርዓት ነበረ። በተለይ ከፖሊስ አስራ ዘጠኝ አርባ ሁለት ላይ ከጣሊያን ወረራ በአውሮፓውያን የዘመን አቆጣጠር ነው እያወራሁት ያለሁት አስራ ዘጠኝ አርባ ሁለት ከተመሰረተበት ጊዜ ጀምሮ ብዙ መሻሻሎችን ከአብዮት ከአስራ ሰባራ ድረስ ብዙ መሻሻሎችን ያሳየበት ጊዜ ነበር። ግን በዚያን ጊዜም ቢሆን በኃይለ ሥላሴን ጊዜ ቢሆን የኢትዮጵያ ኢምፔሪያል ፖሊስ ፎርስ በተለይ ብዙ የሚታማባቸው ጉዳዮች ነበሩ። በተለይ የንጉሱ ቀኝ እጅ ነው ተብሎ ብዙም የሚታማ አይነት የፖሊስ ፎርስ ነበር። ንጉሱም በቅርብ የሚከታተሉት የፖሊስ ፎርስ ነበር። በተለይ በእድገትም በለው በትራንስፈርም በለው በተለይ ሲኒየር የሆኑ የፖሊስ ኃላፊዎች በሚሰሙበት ጊዜ የንጉሱ ድምፅ ከፍተኛ ነው። አንዳንድ መረጃዎችም ይህን ነው የሚያሳዩ። ስለዚህ የንጉሱ በፖሊስ ፎርሱ ላይ የነበራቸው ጣልቃ ገብነት ከፍተኛ የሚባል ነው። ስለዚህ ይህኛው ሞዴል ነው ቀጥታ ከአብዮቱ በኋላም የተከተለው በተለይ አብዮቱ ሊፈነዳ የመጨረሻ መጨረሻ ንጉሱ አመታት ጊዜ ፖሊሱ ተደጋጋሚ የሆኑ በአመታዊ ኮንፈረንሶች ላይ ይሄኛውን ደጋግሞ ይናገሩት ነበር። በንጉሱን ብቻ ሳይሆን ፕሮቪንሽል የምንላቸው የክፍዳዳሪዎችን በክፍለ ሀገር ፖሊስ ፋይል ላይ በጣም ጣልቃ እንደሚገቡ ፖሊስ አመታዊ ሪፖርቶች በስፋት ያሳየ ነበረ። ስለዚህ ይሄ ፖለቲካ ጣልቃ ገብነቱ አብዮቱ ማግስ በኋላም ጠንክሮ ነው የቀጠለው። እንዲሁም በተጨማሪ የ ሪዮተ ዓለም ሲጨመርበት ይጨመርበት ሶሽሊዝም የምንለው ሪዮተ ዓለም ሲጨመርበት ፖሊስ የወታደራዊ አገዛዝ ጠንክሮ እንዲቆጣጠረው ነው ያደረገው። ስለዚህ የፖለቲካ ተጽዕኖ ኃይለ ስላሴው ወደ ደርግ ሲመጣ እንዲሁም በጠነከረ ሁኔታ ነው የቀጠረው። ከፖለቲካ ጣልቃ ገብነቱ ወይም ከፖለቲካ መሳሪያነቱ አኳያ በእርግጥ የሥርዓቱ ገዛዝም በወቅቱ የሚጠይቀው ያንን የሶሻሊዝም አደረጃጀት እና፣ ምን ያህል ነበር የፖሊስና ፖለቲካው ጎን ለጎን ሲሄዱ የነበሩት በመዋቅር ደረጃ? አዎ፣ ትልቁ መገለጫ ተደርጎ የሚወሰደው በተለይ ከአብዮት በኋላ የፖለቲካ ጣልቃ ገብነትን በጣም ይገልጸዋል ተብሎ የሚጠቀሰው የፖለቲካ ክፍሉ መፈጠሩ ነው። የፖለቲካል ዲፓርትመንት የምንለው እንዳንድ አንድ መዋቅር ሆኖ በፖሊስ አደረጃጀታዊ መዋቅር ውስጥ እንዲገባ የተደረገበት ነው። ያ ማለት የፖለቲካ ካድሬዎች በሰራዊት ውስጥም እንዳሉት በፖሊስ ውስጥም ነበሩ። ያ ምን አይነት ተጽዕኖ ነው ያሳደረው? በፖለቲካል ዲፓርትመንት ከላይ ጀምሮ ይሄ ከዋና ኮሚሽነሩ ጀምሮ በኩል ደረጃ ስከታች የወረደ ነው። ስለዚህ አንዳንድ ጊዜም ልክ ከፖሊስ ኮሚሽነሩ እኩል የፖለቲካ ዲፓርትመንቱ ኃላፊ ወይም የፖለቲካ ክፍሉ መሪ እዛ ደረጃ የሚስተካከል ስልጣን ነው የነበረው። እሱ ተታቸው ይወርዳል። ይህ ብዙ ስራዎች ነበሩ። አንደኛ በጣም በርዕዮተ ዓለም ደረጃ ኮሚቴ የሆኑ የፖሊስ አባላትን የፓርቲ አባልነት እንዲሆኑ ይመለምላል። ይህም በፖሊስ ውስጥ ብዙ ሰዎች የፓርቲ አባል እንዲሆኑ አድርጓቸዋል። እንዲ ባይሆኑም ያልሆኑ ስም እንኳ ቢሆን የፓርቲ አባል የመሆን ፍላጎት በጣም ከፍ ያለ ነበር ለዚህ ደግሞ ብዙ ምክንያቶች አለነበሩ አንደኛ የእድገትም ጉዳይ ይሁን የትምህርት እድልም ይሁን የዝውውርም ጉዳይ ይሁን ቅድሚያ የሚሰጣቸው በፖለቲካው ላይ በንቡ ለሚሳተፉ ወይም የፖለቲካ አባል ለሆኑ ሰዎች ስለነበሩ ይሄ ፖለቲካ ክፍል ያልኩህ በጣም ጠንክሮ የሚሰራበት ነበር ሌላው ለሴት ለደህንነትም ነው እንደዚህ ራስን ከፖለቲካው አራቅ ማለት በሌላ ልትወነጀል የምትችልበት እድል ሰፊ ነው የሚሆነው። በተለይ ጸረ አብዮተኛ ተብለህ እንትን የምትባልበት የምትፈረጅበት አይነት ጉዳዮች ሊኖሩ ስለሚችሉ ብዙ የፖሊስ አባላት በተለይ ደግሞ በከፍተኛ አርተን ላይ የሚገኙ ስለዚህ ሲኒየር የምንላቸው የፖሊስ አባላት ወደ ፖለቲካው የመጠጋት ፍላጎት እንደነበሩ መረጃዎች ያሳያሉ። ስለዚህ ይሄ የፖለቲካ ክፍል የምል ብዙ ስራዎችን ነው የሚሰራው። አንደኛ እንዳልኩህ ርዕዮተ ዓለሙን ማስረጭ ነው፣ በፖሊስ ክፍል ውስጥ በፖሊስ አባላት ላይ ርዕዮተ ዓለሙን ሰርጭ ያደርጋል። ይህም ብቻ ሳይሆን በተለያዩ የውይይት ክበቦች አሉ፣ ሚናሮች ይኖራሉ፣ አጫጭር ትምህርት እንደ ወርክሾፖች እየተዘጋጁ ይሄ ርዕዮተ ዓለም እንዲሰጥ ነው። ትልቅ ነገር ነው። ፖለቲካው ክፍል በእርግጥ በሰራዊቱ አወቃቀር ውስጥ በወቅቱ በቤቱ ዘመን በፖሊስ ሰራዊትም ሆነ ጦር ሰራዊት ውስጥ ወይም በመከላከያ ኃይል በጠቅላላው በአየር ኃይል ይሁን በባህር ኃይል እንደዚሁ ዱዋል ኮማንድ ነበር። የፖለቲካ ፓርቲውና ቅድም እንዳነሱት አዛዡ ጎን ለጎን ናቸው። በርግጥ አዛዡ የመጨረሻ የውሳኔ ሰጪ ናቸው። ያም ሆኖ ለምሳሌ በጦር ውስጥ የጦር ዘመቻ እቅድ በሚወጣበት ወቅት የፖለቲካ ፓርቲው ካልተስማማ የመጽደቁና ወደፊት የመሄዱ ጉዳይ ሊጓተት ወይም ከናካቴም ሊፈርስ ይችላል። ያም የኢትዮጵያን የመከላከያ ሰራዊት ብዙ ድሎችን እንዳይጎናጸፍ እና ለውድቀቱም መንስኤ ሆኗል ተብሎ እንደ አንድ አሉታዊ ጎን በብርቱ የሚጠቀስ ነው። ያ በፖሊስ ሰራዊት ውስጥ ምን አይነት ጉዳቶችን አድርሷል? ፍትህ ስርዓቱን ከማስከበር አኳያ፣ በተለይም ከምርመራና ከመሳሰሉት ሂደቶች አኳያ በተመሳሳይ ደረጃ ነው በፖሊስ ሰራዊትም ላይ የሚታየው። ወደ መጀመሪያው አካባቢ የነበሩት ፖሊስ ኮሚሽነር ኮሎኔል ልግሴ ወልደ ሚካኤል የሚባሉት ኦልሞስት ለስድስት ወር የሚሆን ከአዲስ አበባ ጀምረው ክፍለ ሀገሩ እየዞሩ የተለያዩ ፖሊስ ክፍሎችን ያዩ ነበር እና እሱ ላይ ሪፖርታቸው ላይ በደንብ የሚገልጹት አሉ። በተዛወርኩባቸው የፖሊስ ክፍሎች ውስጥ ክፍለ ሀገር በሚገኙት በፖሊስ ሰራዊት ላይ በጣም የሚታየው መደናገጥ፣ መፍራት፣ አለመተማመን፣ የዲስፕሊን አለመኖር፣ የእዝ ሰንሰለት አለመጠበቅ እያሉ ነው የሚዘረዝሩት እና ፖሊሱ በትክክለኛ አቋም ላይ እንዳልሆነ ይናገራሉ። ለዚህ ደግሞ እንደ ምክንያት ብሎ የሚያስቀምጥ በተለይ በታችኛው የፖሊስ የሰራዊት ክፍል ያለው ተደራጅቶ በላይኞቹ በላይኞቹ የፖሊስ አመራሮች ላይ ማመፅ፣ አንዳንዴ ማሰር፣ አለመታዘዝ ነገሮች። ይህንም የላይኞቹ የፖሊስ አመራሮች ስለሚሰሩ ብዙ ጊዜ ተጭነው ዲስፕሊን ማስጠበቅ አይችሉም። ዲስፕሊን ለማስጠበቅ በሚሄድበት ጊዜ ታች ላይ ያሉት የፖሊስ ሰራዊት አባላት በአንድነት ሆነው ወይም በቡድን ሆነው ስለሚነሱና ወይም ደግሞ ወደ ዋናው የፖለቲካው ሊደርሺፕ በሚሄድበት ጊዜ ጊዜ መጫ እርምጃም ሊሆን ይችላል። ሌላም አርቢትራሪ የሆነ ውሳኔዎች ስለሚወሰኑ ይህን ስለሚፈሩ ኦልሞስት በፖሊስ ሰራዊቱ ላይ ድስት ና የእዚህ ሰንሰለት ሰንሰመት እንዲጠበቅ ብዙ አላስታምም ነው የሚለው እና በተለይ ሲኒየር የሚባለው የፖሊስ ሰራዊት አመራር ላይ ያሉ ሰዎች ሰውየው የሚለው በኮቴሽን ባረግለት በስርሀት ውስጥ ነው የሚገኙት፣ ነው የሚለው ያው፣ ፖለቲካው የፈጠረው ነው። አንድ የፖሊስ ምሁር ሼሊ የምትባል ብዙ ጊዜ ፖሊስ ወደ ፖለቲካው እንዲሄድ የሚያደርገው የወንጀል መብዛት ሳይሆን የፖለቲካ ደህንነት አለመሰማታቸው ነው። በፖለቲካው ስርዓት ውስጥ ደህንነት ሳይሰማቸው ሲቀር የፖሊስ አመራሮች ወደ ፖለቲካ ሆን ማስጠጋት ይፈልጋሉ፣ የፖለቲካው አባል መሆን ይፈልጋሉ ማለት በደርግን ዘመን የሚታዩ የፖሊስ ሰራዊት ራሱን ወደዛ ለማስጠጋት ምስል የሚል አይነት ተንደንሴ የነበረው ነው። ባለፉት ሀያ ስምንት ዓመታት አሁን ደግሞ በሶስተኛው ወይም በሁለተኛው የለውጥ ሂደት ውስጥ ኢትዮጵያ ውስጥ ያለው የፖሊስ ሰራዊት አወቃቀር ምን ይመስላል? እንዴት ያነጻጽሮታል? ካለፈው ጥንካሬም ሆነ ድክመታችንስ ምን የተማርነው ነገር አለ? ምንም ከዚህ በፊት ታለጋ ለማወዳደር ከአስራ ዘጠኝ አርባ ሁለት እስከ አስራ ዘጠኝ ሰባ አራት ድረስ እንዲሁም ጉድለቶች እንዲኖሩ ጉድለቶች እንዲኖሩ የኢትዮጵያ ፖሊስ ሰራዊት አንጻራዊ ብዙ መሻሻሎችን አሳይቷል። ቁጥር አንዳንድ ጻፎች መሻሻሉን ከቁጥር አንጻር ብቻ ያዩታል። ከቁጥር አንጻር ብቻ ግን አይደለም ከስልጠናም ከዲሲፕሊን ከፕሮፌሽናሊዝምም ብዙ መሻሻሎች የታዩበት ጊዜ ነበር። ከአስራ ዘጠኝ ሰባ አራት ከአብዮቱ ማግስት ጀምሮ ግን ይህ ሁሉ ያለፉት ሰላሳ ምናምን አመታት እየተገነባ የመጣው የፖሊስ ሰራዊት ከአብዮት ማግስት ጀምሮ ግን እየወደቀ ነው የመጣው። ፖሊሱ የለም እስኪባል ድረስ ነው የሆነ። እንደገና ማንሰራራት የነበረው እንደ አውሮፓውያን አቆጣጠር አስራ ዘጠኝ ሰማኒያዎቹ መጀመሪያ ላይ ነው እንግዲህ ዲዞ መንግስት በአብዮታዊ ጥበቃ ጓዶች ፕሮፌሽናል በሆነ መንገድ ህዝቡን ማስጠበቅ አይቻልም ብለ ምንም ሊሆን ይችላል። ምክንያቱም ከአብዮታዊ ጥበቃ ጓዶች ከተገናይቶ ብዙ የሚነሱ ክሪቲሲዝሞች ነበሩ። የሰብአዊ መብት ጥሰቶች አላስፈላጊ የሆኑ እርምጃዎች ይወሰዱ ስለነበር ፍልምካር ከርብ ለማድረግ ሊሆን ይችላል። ሌላም ምክንያቶች ሆናሉ። አስራ ዘጠኝ ሰማኒያዎቹ መጀመሪያ ላይ አዳዲስ የፖሊስ ሰራዊት መመልመል ተጀመረ። ተዘግቶ የነበሩ የፖሊስ ማሰልጠኛ ተቋማትን እንደነ ፖልፌ መገዳቢ አይነት መከፈት ጀመሩ እያለ ወደ ሰማኒያዎቹ መጨረሻ ላይ ጥሩ የሚባል እንኳን ቫይረስ ባስተሳሰብ አዳዲስ የፖሊ መዋቅሮችን ሁሉ ማሻሻል እየተጀመረ በነበረበት ጊዜ ነው ያው የአስራ ዘጠኝ ዘጠና አንዱ የመንግስት ነውጥ የተከሰተ። አንድ መሰረታዊ ጉዳይ የምለውን እንደ ሀገርም ከታሪክ የመማር ፍላጎታችንም አዝማሚያችንም ሲታይ ብዙ ጊዜ ጥያቄዎች ሊገባ ነው። ከአስራ ዘጠኝ ዘጠና አንድ ነውጥ በኋላም እንዲ አንድ ይሄ ስልት የተለፋበትን በደርግ ጊዜም የተዳከመ እንኳን ቢሆን አስራ ዘጠኝ ዘጠና አንድ በኋላ ባለው ነው ይዞ መቀጠል የሚቻልባቸው ብዙ መንገዶች ነበሩ። ልክ እንደ ወታደሩ ግን ወደ መበተን ነው የተሄደው። አስራ ዘጠኝ ዘጠና አንድ ነው ከወታደሩ ነት ሊያደርገው ከፖሊሲ ላይ አንዳንድ ሰዎች ከአስራ ዘጠኝ ዘጠና አንድ በኋላ ከተመሰረተው የፖሊስ ሰራዊት እንዲካተቱ ተደርገዋል። እንዲካተት መደረጉ አንድ ጥሩ እንኳን ብናነሳው ግን ይዞ መቀጠል የሚቻልበት ብዙ ብሎች ነበሩ። ሀድም መቀጠል የተቻለ አልመሰለኝም። አሁን ያለውን የፖሊስ ሰራዊ ስለው እንደ ወደ ርዕስ ለሰድህና የፖሊስ እና ፖለቲክስ የሚለው ነገር በአካዳሚ ውስጥ ሁለት አይነት ክርክሮች አሉ። አንደኛው ክርክር በጣም የሊብራል ካምፑ ያው ፖለቲክስ ከፖሊስ ስርዓት መውጣት አለበት፣ ፖለቲካው በፖሊስ ስርዓት ጣልቃ መግባት የለበትም ብሎ ስትሮንግ ነው የሚከራከሩ አለ። አንዳንዶች ደግሞ አይ ፖለቲክስን ከፖሊስ ስርዓት ወይም ከፖሊስ ሰራዊት እና ማኔጅመንቱ ፕራክቲሱ ልናስወጣ አንችልም። እንደውም አንዳንድ ጊዜ ፖሊስ ራሱ የሚያስፈጽማቸው ህጎች እኮ በራሳቸው ፖለቲካ ናቸው። ስለዚህ ፖለቲካ ማውጣት ሚቻል አይደለም ማረግ ካለብን ማረግ የምንችለው በተቻለ መጠን የፖለቲካው ጣልቃ ገብነት የፖሊስን ስራ በእጅግም እንዳይጎዳው ማድረግ ነው። እንዲህ ማውጣቱ ኮምፕሌት ሊናውጣ ብንል ሚቻል ነገር አይደለም ብለው እንትሚላሉ በዛም መስረሳው እዚህ ሀገር አሁን ባለው እንግዲህ በፌዴራል ደረጃም በክልል ደረጃም ባለው የፖሊስ ሰራዊት የፖለቲካ ጣልቃ ገብነቶች የሉም ብለው መከራከር ከባድ ነው የሚለው ለዚህም ማሳያ አድርጌ መውሰድ በቅርብ ጠቅላይ ሚኒስትሩ ወታደሩን እንደገና ሪፎርም እያደረግን ነው ብለው እንትን በሚሉበት ጊዜ የተናገሩ ስለር ነው ወታደሩ የአንድ ቡድን የአንድ የፖለቲካ ፓርቲ አቋም ነው እንት የሚለው አብዮታዊ ድመፈስ ነው እንት የሚለው ስለዚህ ደግሞ መሆን የለበትም። ወታደሩ ከ ከሆነ ፖለቲካ ቡድን አስተሳሰቡ ወጥቶ ሀገራዊ መሆን አለበት ብለው ሲናገሩ ሰምቻለሁ። ይህን ስናይ ይህ ፖለቲካዊ አስተሳሰብ በፖሊስ ሰራዊት ውስጥ የለም ለማለት ከባድ ነው። ብዙ አይነት ክሪቲሲዝሞች ይቀርባሉ ፖሊስ አንድም ፖለቲካዊ ቡድን ለሚያስፈጽም አይነት ስንስላለ። ስለዚህ ቀጥላል ባይነኝ ነው። ብዙ አሁንም የተማርነ አልመሰለኝም። ከታሪክ ለመማር ብዙ የተዘጋጀነ አልመሰለንም። ያን የመሰለ ከኃይለስላሴ ይዘን የመጣነት የመጣነት እና ችግርም ቢሆን የተቻለ ፖሊስ ሰራዊት በርግ ላይ ሲመጣ ብዙ አዳከም ነው። ኢህአዴግ ሲመጣ ሙሉ ለሙሉ በተላይ ስለዚህ አሁን ያለው የፖሊስ ሰራዊቶች ምን ያህል ሀገራዊ የፖሊስ ሰራዊት ነው? ጠንካራ ተቋም ገንብተን በረጅም ጊዜ የሚቀጥል የፖሊስ ሰራዊት ሊሆን ይችላል የሚለው አሁንም ካለው የፖለቲካዊ የትርክ ግጭቶች አንጻር ነው። አሁንም ከበድ ሚለው እንዴት መማር እንደምንችል እሱ እንግዲህ ወደፊት እንትን ይላል ማለት። ስለዚህ ጠንካራና ፕሮፌሽናል የሆነ መዋቅር እና የፖሊስ ሰራዊት ኃይል ኢትዮጵያ ውስጥ ለማቆም እና ለማደርጀት ምን አይነት ቁልፍ የሆኑ ወሳኝ የለውጥ ማሻሻያዎች ወይም ሪፎርም ሊደረግ ይገባል ይላሉ? እርሶ ምክር ሐሳብ ምን ይሆናል? አሁንም እንዳልኩ ወደኋላ ዞር ብለን ማየት ግን ጀምር እንደ ሁሉም ከዜሮ ለመጀመር ያለን ፍላጎት እንደ በታ አድርገን እያንዳንዱ ጊዜ የራሱ የሆነ ጠንካራ ጎኖች ይኖራሉ፣ የራሱ የሆነ ደካማ ጎኖች ይኖራሉ። ታሪክን የምንለው ይሄ ከታሪክ ጠንካራ ጎኖች እንማራለን። ድክመቶች አሉ ብለን እንኳን ብናስብ ከማፍረስ ይልቅ እነዚያ ክፍተት አለባቸው ያላቸውን ቦታዎች ብናሻሽል ቀጣይነቱ ይኖረናል። ስለዚህ ተቋም ግንባታ ላይ በጣም በጣም በጣም ማተኮር ያለብን ይመስለኛል። ወታደሩም ከሆነ ፖሊስ ሰራዊት የአንድ የፖለቲካ ቡድን ፍላጎት ማስፈጸሚያ መሆኑ መቆም አለበት። ሀገራዊ፣ ዘመን ተሻጋሪ ሊሆኑ የሚችሉ ተቋማትን መገንባት ላይ ማተኮር አለብን። ይህ ደግሞ እንደው ዝም ብሎ ፖሊስ ሁና ብቻ ስላጠለጠነ የሚመጣ መስሎ አይሰማኝም። እንደው ጠቅለል አድርገን ሀገራዊ የሆነ ሕልም ሊኖረን ይገባል። ሀገራዊ ትርክቶቻችን ላይ መጀመሪያ እንደው ቁጭ ብ መነጋገር የሚቻልበት መድረኮች መፈጠር አለባቸው። እዚህ ተቃርኖ ሲት ስለን ረጅም ጊዜው ለመጓዝ እንደ እኔ የሚከብድ ነው የሚመስለው። ፖሊሲ ላይ ብቻ መጥለን ይህን ማድረግ ይህን ማድረግ ብለው ለእኔ እንትን የሚስተበድላል እንደ ሀገር ሀገራዊ ትም ያለው ሀገራዊ ትርክቶቻችን እንዲያውም ይመሳሰሉ እንኳን አንድ ይሁን እንኳን ባንል እዚህ ደረጃ ላይ በጣም ተቃርኖ የስፋ እንዳይሆን መነጋገር መጀመር አለበት። ፖሊሲን፣ የፖለቲካን የአንድ ግሩፕን ፖለቲካ ፍላጎት ብቻ ለማስፈጸም እንዳይሄድ መቆጣጠሪያ መንገዶች ሊበጅ ይገባል። ሰቴል ባላይ ተቅድም ስናወራ ሊፈጠረው ህዝቡንም ማንቃት ጥሩ ነገር ነው የሚሆነው። ጠያቂ ህዝብ መፈጠር አለበት። ኃላፊነት የሚሰማ ህዝብ ሊፈጠር ይገባል። ስለዚህ አንድ ሲንግል ነገር አውጥተህ እንደ ጠቅላይ አድርገው ሀገራዊ የሆነ ፕሮጀክት ያስፈልጋል ባይ ነው ት ፕሮፌሰር ደረጀ ወርቃየሁ በጎንደር ዩኒቨርስቲ የታሪክ መምህር። ስለ ቃለ ምልልሱ እናመሰግናለን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሐሪክን ይጎብኙ ካ